የአፍሪቃ የበሽታዎች መከላከያ ማዕከል የአምስት ዓመት እቅዱን ዛሬ ይፋ አድርጓል። በ2013 እንደ አውሮፓውያን አቆጣጠር የታቀደና በኢቦላ ወረርሽኝ ምስረታው የተፋጠነ ተቋም ነው ሲሉ የተናገሩ ባለሙያዎችና ባለስልጣናትን ጠቅሶ እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅሯል። ቀደም ብሎ የታሰበው የኢቦላ ወረርሽኝ ደግሞ አጣዳፊ ያደረገው የአፍሪካ የበሽታ መከላከያ ማዕከል በእንግሊዝኛው አፍሪካ ሲዲሲ ምስረታ በተለያዩ ሂደቶች አልፏል። ምስረታው ይፋ የተደረገው ግን እንደ አውሮፓውያን አቆጣጠር ባለፈው ጥርን መጨረሻ በአዲስ አበባ በተደረገ የአፍሪካ የመሪዎች ጉባኤ ነው። ዛሬ ደግሞ የአምስት ዓመት ስትራቴጂክ እቅዱን ይፋ አድርጓል። እቅዱን ለማስፈጸም ወደ ስራ ሲገባም የተለያዩ ክፍተቶችን ሊደፍን እንደሚችል ተገልጿል። ለዚህ አፍሪካዊ ተቋም ምስረታ ከፍተኛ አስተዋጽኦ ያደረገው የዩናይትድ ስቴትስ የበሽታ መከላከያ ማዕከል ሲዲሲ የኢትዮጵያ ዳይሬክተር ጄፍሪ ሃንሰን ይህንኑን የሚያብራሩት ይሄ አቅም ለመፍጠር ያግዛል። በአህጉሪቱ ያሉ የህብረተሰቡን የጤና ጉዳዮች የተመለከቱ ነጥቦችን በመለየት ለአፍሪካ ህብረት አባል ሀገሮች በፍጥነት ለመግለጽ እንዲሁም ፖለቲካዊ፣ ቴክኒካዊና ገንዘብን የመሳሰሉ ግብአቶችን ለማሰባሰብ ይህ እንደዚህ አይነት ተቋም እንዲፈጠር ግፊት ያደረገም ምክንያት ነው። ዛሬ ጠዋትና በሌሎችም ስብሰባዎች እንደ ሰማነው ይህንን ተቋም የመመስረቱ ሐሳብ የመነጨው እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ቢሆንም ከጤና መሠረተ ልማት አንጻር በአህጉሪቱ ያልተደፈኑ ክስተቶችን በተመለከተ በእያንዳንዱ ሰው ዘንድ ግንዛቤ የፈጠረ ነው። ይህ ተቋም ያንን መሠረተ ልማት እንደሚያጠናክር ተስፋ እናደርጋለን። የአፍሪካ የበሽታ መከላከያ ማዕከል አስተዳደር ቦርድ ሊቀመንበር የኢትዮጵያው የጤና ጥበቃ ሚኒስትር ፕሮፌሰር ይፍሩ ብርሃነ ናቸው። ኢትዮጵያን ወክለው በስብሰባው የተገኙት በጤና ጥበቃ ሚኒስቴር የፖሊሲ አማካሪ አቶ ዳዊት ዲቃሶም የአፍሪካ ሲዲሲ ምስረታ በኢቦላ ምክንያት መጣደፉን ያብራሩት ኢቦላ ሲዲሲ እንዲፈጠር ምክንያት አልሆነም። የሲዲሲ አስተሳሰብ ተጀምሮ ለስራ ዝግጅት እየተደረገ ያለ የኢቦላ ሁኔታ መምጣቱ ፍጥነቱን ጨምሯል በሚለው ግን አብዛኛው የተሰብሳቢ ተስማምቷል። ስለዚህ በርግጥ አሁን ከዚህ በኋላ የኢቦላ አይነት ነገስ ቢከሰት የሚለው ራሱ አሁንም በጥድፊያ ወደ ተወሰኑ ስራዎች ድርጅት እንዲገባ ተቋም እንዲገባ እያስገደደ ነው ያለው። ምክንያቱም ሌላ ጊዜ መጠበቅ የሚያስችል ሁኔታ የለም። እንደ ኢቦላ ያሉ ሌሎች ክስተቶች እንደሚመጡ ደግሞ ይጠበቃል። በአብዛኛው በዓለም አቀፍ ደረጃ የሚታዩ ችግሮች ስናስተውልና ስለዚህ ወደዛ አገራትን አቻክሏል ወይም አስገድደዋል ብሎ መውሰድ ይቻላል። የአፍሪካ የበሽታ መቆጣጠሪያ ማዕከል አፍሪካ ሲዲሲ ከአህጉራዊ ህብረት አባል ሀገራትና ከተለያዩ ለጋሾች በሚገኝ ገንዘብ ነው። በግንባር ቀደምትነት ከሚጠቀሱት ለጋሽ ሀገራት አንዷ ደግሞ ዩናይትድ ስቴትስ ናት። የአዲሱ ፕሬዝዳንት ዶናልድ ትራምፕ የአሜሪካን ጥቅም የሚያስቀድም ፖሊሲና በቅርቡ የቀረጹት የበጀት ረቂቅ ሊያሳድር የሚችለው ተጽዕኖ ግን ግልጽ አይደለም። የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከል ሲዲሲ የኢትዮጵያ ዳይሬክተር ጀፍሪ ሃንሰንም የወደፊቱን መናገር እንደማይቻል ያስረዳሉ as ረቂቅ በጀቱ የተቀረጸው በቅርቡ በመሆኑ አልተመለከትኩትም። እንደዚህ ዘርዘር ባለ ሁኔታ በበጀቱ የተቀመጠው ምን እንደሆነም እርግጠኛ አይደለውም። እናም በቀጣይ ምን እንደሚሆን አስቸጋሪ ነው። አሁን ግን ስራ ላይ የምናውለው በመንገድ ላይ ያለ የቴክኒክ ድጋፍ አለን። ከአሁን ጀምሮ በቀጣዮቹ ወራት ስራ ላይ የምናውለው በቀጣይነት ስለሚኖረው ገንዘብ ለማወቅ ግን መጠበቅ አለብን። የአፍሪካ የበሽታ መቆጣጠሪያ ማዕከል አፍሪካ ሲዲሲ ማስተባበሪያ ቢሮ በአዲስ አበባው የአፍሪካ ሕብረት ጽህፈት ቤት እንዲሆን በጥር 2015 በተካሄደ ጉባኤ ተወስኗል። ኬንያ፣ ናይጄሪያ፣ ጋቦን፣ ግብጽ እና ዛምቢያ ደግሞ የአካባቢያዊ ጽህፈት ቤቶች መቀመጫ ይሆናሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።